The Voice of America. የኢትዮጵያ መንግስት የተራዘመውን የስራ ዘመን ከትናንት በስቲያ ሰኞ ሲጀምር ፕሬዚደንት ሳህለወርቅ ዘውዴ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ጉባኤ ባደረጉት የመክፈቻ ንግግር ላይ በርካታ ነጥቦችን አንስተዋል። ቀንጨብ ቀንጨብ አድርገን ጥቂቱን እናስታውስ። በታሪካችን ብዙ ትርጉም የሚኖረውና ሀገራችንን ከኋላ ቀርነት ለማላቀቅ ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት ዓመት ነበር። ከዲሞክራሲ ግንባታ አንጻር አዲስ የምርጫ አዋጅ በማጽደቅ እና ምርጫ ቦርድን ነፃና ገለልተኛ በሆነ መንገድ በማደራጀት የሲዳማን የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የህዝብ ውሳኔ ምርጫ ማካሄድ የተቻለበት አመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑን የሚያሳይ ጥሩ ሀገራዊ ልምድ ነው። ቀድሞ ለመከላከል እና ለመዘጋጀት በተሰራው ሥራ አፋጣኝ የጤና ተቋማትን የገነባንበት፣ የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት፣ ህዝቡን ያሳተፈ የመከላከል ሥራ በመስራት ከክፉ አደጋ የታገድንበት አመት ነበር። በጥቅሉ ያለፈው ዓመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት አመት ነበር። ያለፈው አመት በርካታ ፈተናዎች የተጋፈጥንበትም አመት ነበር። በኮቪድ አስራ ዘጠኝ ዓለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት፣ ትምህርት የተቋረጠበት፣ እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮች ማከናወን ያልቻልንበት፣ በተከሰቱ ሀገራዊ ፈተናዎችም የዜጎች ውድ ህይወት የጠፋበት፣ አካል የጎደለበት ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት የበረሃን በጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት አመት ነበር። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ህዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ህልውና በማስቀደም ችግሮቹን ለመከላከልና ለመቋቋም የተከሰቱ ችግሮችም የሀገር ህልውና ላይ የከፋ ጉዳት ያደርሱ በማድረግ ለተጫወተው የማይተካ ሚና ለህዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ ወዳለሁ። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶች እና የታጠቁ ኃይሎች በመላ ሀገራችን ምንም አይነት ህገወጥ ተግባር ላይ እንዳይሰማሩ ለማድረግ እና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህገ በላይነት የሚ ታይና የሚጨበቅ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክረው ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የህገ በላይነትን ለማስከበር የተጀመሩ ተቋማትን የማደራጀትና የማብቃት ስራዎች ተጠናክረውም ይቀጥላል። አይነት ህገ ወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጭ ማንኛውም የመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህገ በላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክሮ ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የህግ የበላይነትን ለማስከበር የተጀመሩ ተቋማትን የማደራጀት እና የማብቃት ስራዎች ተጠናክረውም ይቀጥላል። በፕሬዚደንቷ ንግግር ላይ አስተያየታቸውን ለአሜሪካ ድምፅ የሰጡ የተፎካካሪ ፖለቲካ ፓርቲዎች መሪዎች ሶስት አይነት ምልከታ እንዳላቸው መስፍን አራጌ በተከታዩ ዘገባ ያሰማናል። የፕሬዚዳንቷ ንግግር የኢትዮጵያን ትክክለኛ ገጽታ ያንጸባርቃል የሚሉ ድምጾች በአንድ ወገን ያስተጋባሉ። በሌላው ወገን ደግሞ ከዚህ ቀደም ከነበረው ያልተለየ ስኬት ላይ የተንጠለጠለ ነው ሲሉ የተቹም አልጠፉ። በአንጻሩ መታከልና በአጽንኦት መዘርዘር የነበረባቸው ርዕሰ ጉዳዮች ተዘለዋል የሚል ነጥብም ያነሱ ነበሩ። የትግራይ ዴሞክራሲያዊ ፓርቲ ሰብሳቢ ዶክተር አረጋይ በርሄ የፕሬዚደንት ሳህለ ወርቅ የመክፈቻ ንግግር ከሞላ ጎደል ኢትዮጵያ የነበረችበትን ያሳየ የነገ ጉዞዋንም ያ እያመላከተ እንደነበር ጠቅሰዋል። የፕሬዚዳንታችን ንግግር ትክክለኛ የሀገሪቱን ገጽታ ያሉትን ተግዳሮች እና ውጤቶች በትክክል ያስቀመጡት ይመስለኛል። ገንቱ ያስገኘው ስኬቶች በፖለቲካም ይሁን በዲፕሎማሲያዊ፣ በሌላው የእድገት ዘርፍም በደንብ አድርገው አስረድተውናል። ይሄ ሲባል ተግዳሮች የሉም ማለት አይደለም። ከዚያ ላይ የነበሩ ተግዳሮችን አስቀምጠዋል። ፕሬዚዳንቷ ያልጠቀሱት ወይም በዝርዝር ያላስቀመጡት መንግስትንና ህዝብን የተገዳደሩ ችግሮች ግን ነበሩ ይላሉ ዶክተሩ። አንዳንድ የሚታዩ ግጭቶች ዘርዘር ባለመልኩ አላስቀመጡም። በተለይ ህገ መንግስቱን የሚጻረረው ምርጫ ቦርድን የሚጻረረው ትግራይ ላይ ሸፍቶ ያለው የድሮ ህወሓት አመራር በሚመለከት ዛ ወደ ዝርዝር አልገቡም። ለምን እንዳልገቡ ወደ ዝርዝር ደግሞ ይገባኛል ካለው ጊዜ አንጻርና ከመድረኩ ሁኔታም ይመስለኛል። የኢዜማ ሊቀመንበር የሺዋስ አሰፋም ፕሬዝዳንቷ ለሁለቱ ምክር ቤቶች ያቀረቡት ሪፖርት ስኬትንም ተግዳሮትንም ማካተቱን አውስተዋል። መሰረታዊ የሆነውን የምርጫ ጉዳይ ግን በጥልቀት ያልዳሰሰ ብለውታል። በተወሰነ ደረጃ የተገለጠ ግን በደንብ ትኩረት ሊሰጥ እና በአጽንኦት ሊገለጽ የሚገባ ዘርዘር ባለም ሁኔታ ለህዝቡ ቃል ይገባል ብለን የምናስበው የኢትዮጵያ ህዝብ የስልጣን ባለቤት የሀገሩ ባለቤት የመሆን የፈለገውን የመምረጥ የፈለገውን የማውረድ መብት ዋና ትኩረት ሊሰጥ የሚገባል ነው ብለን እናስባለን እኛ ይሄ እነሱ ስድስተኛ ምርጫ እንደዚህ ይበሉት እንጂ ለእኛ በኢትዮጵያ ውስጥ የዲሞክራሲ መሰረት የሚጣልበት የመጀመሪያው ምርጫ ነው ብለን ነው የምናስበው። ኢትዮጵያ ዝም ከአገዛዝ ወደ ዲሞክራሲያዊ ስርዓት ለመሻገር መደላደል የሚጣልበት አመት ይሆናል ብለን ነው የምናስበው። ስለዚህ በሌሎች መለስተኛ ፕሮጀክት ከመጠለፍ መንግስት ተቆጥቦ ይሄንን ትልቁን የትውልዱን ፕሮጀክት ለማሳካት በደንብ ፕሬዚዳንቷም ትኩረት ሰጥተው መናገር ነበረባቸው የሚል እምነት አለን። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው የፕሬዚዳንቷ ንግግር በኢትዮጵያ የነበሩ አንኳር ክስተቶችን የዳሰሰ መሆኑን ይናገራሉ። በዚህ ላይ ብዙም ቀራቸው የምለው እንዲያው ነጥሮ የሚወጡ ነገሮች የሉም። አንኳር አንኳሩ በሙሉ ያሰወታል ብዬ ነው የተገነዘብኩት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ደግሞ ጥያቄያችንና የፕሬዚዳንቷ ንግግር አይገጣጠምም ሲሉ ገልጸዋል። እኛ እየጠየቅን ያለ ነውና እሱ ደግሞ ትኩረት እየተራራቀ ነው እየተራራቀ ነው። ለምሳሌ እኛ ዋናው ጉዳይ በዚህ አመት ሰላማዊ ምርጫ ለማድረግ የሚያችሉ ሁኔታዎች ላይ አድርፎ መስራት ያስፈልጋል። ሙሎ ብሔራዊ መግባባት ተባለ እንጂ አንድ ሁለት ሶስት ተብሎ በዛ ላይ መንግስት በቁርጠኝነት መስራት መፈለጉና ለመፈለጉን በተለይ መፈለጉን የሚያሳይ ቶቂ ምልከታ የለን። ፕሮፌሰሩ፣ ህግ በመጣሱ በኩል የመንግስትም ድርሻ እንዳለበት ያስረዳሉ። ብዙ ጊዜ የሚነሳው የህግ በላይነት የሚባለው ነው። የህግ በላይነትን ማን ነው የሚያበላሸው? ማን ነው የሚያጠፋው? ማን ነው ያስተናከለው ወደ ይገባል ያ እየጠየቅን ያለ ነው። የህግ በላይነት በዋናነት እየተጣሰ ያለው በገዢው ፓርቲ ነው። በዋናነት ገዢ ፓርቲ ብቻም ባይሆን፣ በዋናነት እየተጣሰ ያለው በገዢ ፓርቲ ነው። ምናልባት የመንግስታቸውን ጭንቀት ተናግሮ ሊሆን ይችላል። ግን አጣ የሀገሪቱ ጭንቀትን አየ መፍትዎች አቅጣጫን በተለይ አመታት ስጠይቅ የነበረው በተለይ አሁን በደረስንበት በጣም ወሳኝ የሆነ ምዕራፍ ላይ የደረስንበትን የዲሞክራቲክ ኢትዮጵያ የመወለድና ና የአለም መወለዷን ጉዳይ በሚመጣ ምርጫ ነው የሚወሰዱ። ስለዚህ ወደዛ በሚወስዱ ነገሮች ላይ መንግስት በቁጠኝነት ምንም እየሰራ እንዳለ የተጨበጠ ነገር በእጃችን የለም። የአማራ ብሔራዊ ንቅና አስደናቂ አብን የፖሊስና ስትራቴጂ ክፍል ኃላፊ አዲስ አረግ ደግሞ የፕሬዚዳንቷ ንግግር ከነባሩ አቀራረብ አለመለየቱን በማከል የፕሬዚዳንት ሳህለወርቅ የመክፈቻ ንግግር አብዛኛውን የስኬትና የድል ተስካር የሚመስል ነበር። አገሪቱ ባለፈው አመት ብዙ መከራና ግፍ ነበር። በተለይ በአማራው ህዝብ ላይ ዘር ተኮር ጥቃት በኦሮሚያ ክልል፣ አሁን በቅርቡም ደግሞ በቤኒሻንጉል ጉምዝ ክልል ውስጥ ዘር ተኮር ጥቃቶች አሉ። እነዚህን ያልዳሰሰ ነገር ግን የጠቅላይ ሚኒስትር አብይ አህመድ መንግስት አሳካን ያሉትን የተወሰኑ የልማት ድሎችን ከመዘከር ያለፈ ዋናው መሰረታዊ የሆኑ የሀገራዊ ችግሮችን ያልዳሰሰ የመክፈቻ ንግግር ነበር። የማንነት ጥያቄ የሚያነሱ ወገኖች ጉዳይ የመንግስት ትኩረት ሆኖ በንግግራቸው ውስጥ መካተት ነበረበትም ብለዋል። አሁን የመክፈቻ ንግግሩም ሆነ የመንግስት አቅጣጫ የተለመደ ሀገሪቱ ውስጥ ምንም አይነት መሰረታዊ የሆኑ የህዝቦች ጥያቄዎች ስፈታቸውን ያላገናዘበ ነው። ስርዓትና የመዋቅር ችግር እዚህም እዚያም ይነሳሉ። ያንን ለመዳሰስ ያንን የመመለስ መሰረታዊ ለውጥ ለማምጣት ፍላጎት በመንግስት በኩል አይታይም። የነበረውን ስርዓት የማስቀጠል ነው። የፖለቲካ አመራሮቹ መንግስት ከመስከረም ሰላሳ በኋላ ህጋዊ አይደለም የሚል አቋም ስለሚያራምዱ አካላትና በተያዙ አመት ልዩ ትኩረት ተሰጥቶ ሊሰራ ይገባዋል ባሉት ሀሳብ ዙሪያ ተጨማሪ መረጃ ይዤ በነገው ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።